ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ባደረጉት የካቢኔ ሹመት ላይ የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ማብራሪያ ሰጥተውናል። ለክፍላችን ኃላፊ ፒተር ሃይን ላይን በእንግሊዝኛው ቋንቋ የሰጡትን ገለጻ ሰሎሞን አባተ ወደ አማርኛ መልሶታል። እስካሁን የጤና ጥበቃ ሚኒስትር ሆነው ሲያገለግሉ የቆዩት ዶክተር ቴድሮስ አድሃኖም የውጭ ጉዳይ ሚኒስትር መሆናቸውን ለፒተር ሃይንላይን መግለጫ የሰጡት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ፣ በውጭ ጉዳይ ሚኒስትር ዴኤታነት እየሰሩ ያሉት አምባሳደር ብርሃነ ገብረ ክርስቶስ ምደባ ምን እንደሆነ ፒተር ጠይቋቸው ጠቅላይ ሚኒስትሩ ሌሎቹ ኃላፊዎች ባሉበት ይቆያሉ ማለታቸውን ገልጸዋል። አሁን የተደረጉት ለውጦች ምን ሊያሳዩ ይችላሉ ሲል ፒተር ላቀረበላቸው ጥያቄ አምባሳደር ዲና ሲመልሱ The ruling party that has put forward initially it is sticking to its principle of successions. ይህ ማለት ገዢው ፓርቲ ኢህአደግ ቀደም ሲል ባስቀመጠው መሰረት የመተካካቱን መርህ እየተገበረ ነው። ወደ አመራሩ አዳዲስ ሰዎች እርሳቸው እንዳሉት አዲስ ደም እየገባ ነው። ከፍተኛዎቹ ካድሬዎች ቀስ በቀስ እየለቀቁ ነው። መንግስቱ ይቀጥላል ብለዋል። ስለ ቀድሞው የጤና ጥበቃ ሚኒስትርና የአሁኑ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ቃል አቀባዩ አምባሳደር ዲና ሲናገሩ እንዲህ ብለዋል። Uh, he is well educated, I think he was educated in London, and, uh, he met... ወጣት ናቸው። ጥሩ ትምህርት አላቸው። የተማሩት ለንደን ነው። ቀደም ሲል በሚኒስትርነት በሰሩበት ዘርፍ ጉልህ ለውጥ አስመዝግበዋል። የኢትዮጵያን የጤና ሁኔታ ገጽታ ለውጠዋል። የብዙ ሽልማቶች አሸናፊ ናቸው። በዓለም አቀፉ ማህበረሰብ በተለይ በጤናው ዘርፍ ላይ ከሚሰሩ ተቋማት ብዙ ሙገሳን አግኝተዋል። የእድገት ሰው ናቸው ሲሉ ስለ ጤና ጥበቃ ሚኒስትሩ የአሁኑ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አዳኖም ተናግረዋል። አምባሳደር ዲና የአሁኑ የካቢኔ አደረጃጀት ሶስት ጠቅላይ ሚኒስትሮች ያሉበት በመሆኑና ህገ መንግስቱ አንድ ጠቅላይ ሚኒስትር እንዲኖር ነው የሚያዘው በሚል ህገ መንግስቱን ይጋፋል የሚሉ ሰዎች እየተሰሙ መሆናቸውን ፒተር ለቃል አቀባዩ አንስቶላቸዋል። ኖ ዚ ኤግዚኪቲቭ ብራንች ኤክሰፕት ዛት ጠቅላይ ሚኒስትሩ አስፈላጊ ነው ብሎ ባመነው መሰረት ለተለያዩ ዘርፎች ኃላፊዎችን ይሾማል ከሚል በስተቀር በሕገ መንግሥቱ ውስጥ የሰፈረ እንደዚያ የሚል ነገር የለም። በሀገሪቱ እየሰፋ የሚሄደውን እንቅስቃሴ ግምት ውስጥ በማስገባት ለተለያዩ ዘርፎች የተለያዩ ኃላፊዎችን ማስቀመጥ አግባብ ይመስለኛል። ምክንያቱም ዘርፎቹ በፈጣን ሁኔታና በግዝፈት እየሰፉ ናቸው ሲሉ መልሰዋል። አምባሳደር ዲና በአሁኑ የካቢኔው አደረጃጀት ከአንድ ቡድን ቁጥጥር ለማስፋትና ከአገሪቱ የተለያዩ ስብጥሮች ሰዎችን ለመሳብ የተሞከረ እንደሚመስል የሚያሳዩ ሹመቶች መኖራቸውን የአቶ ሙክታር አህመድን፣ ከኦህዴድ የአቶ ደብረጽዮን ገብረ ሚካኤልን፣ ከህወሀት የአቶ ደመቀ መኮንንን ከበአዴን መውጣት ጠቋቅሞ ፒተር ላነሳው ጥያቄ አምባሳደር ዲና እንዲህ ሲሉ መልሰዋል ዋላ ዘማተሮ ፋክት ዊድድን ሲንግል ግሮፕ ኢን ደ ካንትሪ ኢዝ ደ ፌደራል ካንትሪ ወርባይ በመሠረቱ በሀገሪቱ ውስጥ አንድ ቡድን አልነበረንም። በክልል ደረጃ የሚሆን በፌዴራል ደረጃ ሁሉም ብሔሮችና ብሔረሰቦች የተወከሉባት ፌዴራል ሀገር ነች። ይሁን እንጂ ይህ የሚያሳየው የበላይ አመራር አካሉ ቢያንስ ዋና ዋና የሚባሉ የኢትዮጵያ ክፍሎች የተወከሉበት መሆኑን ነው። እንደ ጠቀስከው ኢህአደግ በአራት ድርጅቶች የተቋቋመ ግንባር ነው እና አሁን ሁሉም በጀልባው ላይ ወጥቷል። ሁሉም ተካቷል ብለዋል አምባሳደሩ። የውጭ ጉዳይ ሚኒስትር ዴታው አቶ ብርሃነ ገብረ ክርስቶስ ምን ይሰራሉ ተብሎ እንደሚጠበቅ ፒተር በድጋሚ ጥያቄ አንስቶላቸዋል። አምባሳደር ዲና እንዳልከው የካበተ ልምድ ያላቸው ዲፕሎማት ናቸው። የፓርቲውን ከፍተኛ እና ነባር ካድሬ ናቸው። ስርዓት ያላቸውና በእውቀትም የተካኑ ናቸው። ብቃት አላቸው። በዲፕሎማቲክ ክበቡ ውስጥ ከሀያ ዓመታት በላይ ለሚሆን ጊዜ አገልግለዋል። ከወታደራዊው አገዛዝ በፊትም የፓርቲው የውጭ ግንኙነቶች ኮሚቴ አባል ነበሩ። ስለዚህ እጅግ የሰፋ ልምድ አላቸው። አሁንም አስተዋጽኦቸውም ብዙ እንደሚሆን ነው የሚጠበቀው። በፓርላማው ውስጥ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ መቀመጫ ባዶ እንደነበረና አቶ ደሳለኝም ሆኑ ባለቤታቸው ያልተቀመጡበት መሆኑን ጠቅሶ ምን ማለት እንደሆነ ፒተር ለአምባሳደሩ ላነሳው ጥያቄ ሲመልሱ ምናልባት ለጊዜው ለታላቁ መሪ ክብር ለመስጠት ካልሆነ በስተቀር ይህ በፖለቲካው መልክዓ ምድር ላይ የሚያሳየው አንዳችም ነገር የለም ብለዋል። አምባሳደር ዲና ስለ ባለቤታቸው ስለ ወይዘሮ አዜብ መስፍንም ሲናገሩ በፓርላማው አባልነታቸው እየሰሩ መሆናቸውንና በአባልነታቸው እንደሚቀጥሉ አምባሳደር ዲና ሙፍቲ ገልጸው ከፍተኛ ብቃትና ችሎታ ያላቸው የፓርቲው ነባር ካድሬም ናቸው። ስለዚህ ብዙ የሚያበረክቱት አለ ብለዋል። ስለ አዲሱ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱን ጠይቋቸዋል ፒተር። ቃል አቀባዩ አምባሳደር ዲና ሙፍቲ ሲናገሩ ሚኒስትሩ ከዚያው ዘርፍ የወጡ ብዙ ልምድ ያላቸው፣ ውጤት ሊያስመዘግቡ የሚችሉ መሆናቸውን ፓርቲው አይቶ የሾማቸው መሆኑን ገልጸዋል። በአጠቃላይ የሀገሪቱን አካሄድ አስመልክቶ አምባሳደሩ ሲናገሩ ሁሉም ነገር ያለመሰናክል Gi deg nå, bladet.